voice of America። የአሜሪካ ድምፅ ራዲዮ ጣቢያ በ19፣ በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። É, Cara... Yeah. ብሮት ሰላምታችን ከዋሽንግተን ዲሲ ድረሳችሁ የተከበራችሁ አድማጮች፣ ለክርስትና እምነት ተከታይ አድማጮቻችን እንኳን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። በዓሉ የደስታ እንዲሆንላችሁ ምኞታችንን እንገልጻለን። ምሽቱን እያስተናገድኳችሁ አብሬያችሁ የማመሸው ቆንጂት ታየ ነኝ። ንጉሡ ታምሬ ዝግጅቱን ይመራል። የዓለም ዜናዎችን እናስቀድምና ልዩ ውይይት ይኖረናል። ኢትዮጵያ የእስልምናን ሃይማኖት የተቀበለችው አውሮፓ ብዙ የመካከለኛው ምስራቅ ሀገሮች ከመቀበላቸው በፊት ነው። ቀደም ብሎ የተቀበለው እና ስለ እስልምና ሃይማኖት የኢትዮጵያን እስላሞች ሊያስተምር የሚችል የለም። የእኛ እምነት የክርስትና እምነትና የእስልምና ሃይማኖት እምነት ሁለቱ አብሮ ተያይዞ እህትማማቾች፣ ወንድማማቾች ሆኑ አብረው ያደጉ ሃይማኖቶች ናቸው። ዘ ዋሃቢ ኢንቬዥን ኦፍ አፍሪካ የዋሃቢ የአፍሪካ ወረራ በሚል ርዕስ ጥናት ያቀረቡት ሻለቃ ዳዊት ወልደ ጊዮርጊስ ናቸው የምሽቱ እንግዳችን ይሆናሉ። በሁለተኛው አጋማሽ መዝናኛችሁ የሙዚቃ ቃና ተሰናድቷል። የሙዚቃ ቃና አዘጋጅ ጽዮን ግርማ፣ በእንግሊዝኛ ዜማዎቿ ከምትታወቀው ብሩክታዊት ጌታሁን ቢቲጂ ጋር የትንሣኤ ዜማዎችን እየመረጡ አብረውን ያመሻሉ። መልካም ምሽት፣ በድጋሚ እንኳን አደረሳችሁ። እንደምናመሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የኢትዮጵያ መንግሥት የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር በሆኑት በአቶ በቀለ ገርባና በሌሎች ላይ የሽብር ፈጠራ ክስ ለመመሥረት መወሰኑ በጥልቅ እንዳሳሰበው የዩናይትድ ስቴትስ መንግሥት አስታውቋል። ይህንኑ አስመልክቶ ትላንት አርብ ከዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት የወጣውን መግለጫ ሰሎሞን አባቴ ያቀርበዋል። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ረዳት ሚኒስትርና የሚኒስቴር መስሪያ ቤቱ ቃል አቀባይ ጃን ኪርቢ ቢሮ ዛሬ ባወጣው መግለጫ የኢትዮጵያ መንግስት ጋዜጠኞችን፣ የፖለቲካ ፓርቲ አባላትንና የመብቶች ተሟጋቾችን ለማሳደድ አድራጎት በጸረ ሽብር አዋጁ ላይ መንጠላጠሉን እንዲያቆም ጠይቋል። ይህ አድራጎት ይላል፣ ከረዳት ሚኒስትርና ቃል አቀባዩ ኪርቢ ቢሮ የወጣው መግለጫ የኢትዮጵያን ዲሞክራሲያዊ እድገት ከማደናቀፍ ይልቅ የሚያጠናክሩ ነፃ ድምፆችን የሚያፍን አድራጎት ነው። የኢትዮጵያ ባለስልጣናት ዜጎቻቸው ለሚያሰሟቸው አግባብ የሆኑ ቅሬታዎች ምላሽ እንዲሰጡና ኦሮሚያ ውስጥ በተፈጠረው ሁኔታ ለአንዳንዱ ሁከት የጸጥታ ኃይሎቹ ተጠያቂ መሆናቸውን እንዲገነዘቡ እንደሚመክሩ ሚስተር ኪርቢ አመልክተዋል። ይሁን እንጂ መንግስቱ በዚያ ሁኔታ ውስጥ ተሳትፈዋል ያላቸውን ቁጥራቸው የማይታወቅ ሰዎችን እስካሁን እንዳሰረ ቢሆንም ለተወሰዱት አግባብነት የጎደላቸው የኃይል እርምጃዎች በተጠያቂነት የተያዘ አንድም የጸጥታ ባለሥልጣን እንደሌለ ኪርቢ ጠቁመዋል። እንዲህ አይነቱ ሁኔታ ደግሞ ለችግሩ ዘላቂ መፍትሄ ለማግኘት የሚያስፈልጉት እምነትና መተማመን እንዳይኖሩ ያደርጋል ብለዋል። ረዳት ሚኒስትሩ በዚሁ መግለጫቸው መግለጫው አክሎም የታሰሩት ሰዎች ይደርሱብናል የሚሏቸውን ሥቃይና እንግልቶች የኢትዮጵያ መንግሥት እንዲያጣራና የሕግ አግባብነት ያለውን መብታቸውን እንዲያከብር በታሳሪዎቹ ላይ በማስረጃነት የቀረቡ ጭብጦችን ለሕዝብ በይፋ እንዲያሳውቅ የፖለቲካ ተቃውሞዎችን ለዐመፅ ከማነሳሳት ለይቶ እንዲያወጣ የዩናይትድ ስቴትስ መንግሥት እንደሚያሳስብ አመልክቷል። መንግሥቱ በፖለቲካ ፓርቲዎች ውስጥ መሳተፍን ጨምሮ የዜጎቹን በሕገ መንግሥቱ የተቀረጹ መብቶች እንዲያከብር የምናሰማውን ጥሪ በድጋሚ እናረጋግጣለን። መብቶቻቸውን ስለተጠቀሙ የታሰሩትን መንግሥት አሁኑኑ እንዲለቅ እናሳስባለን ይላል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዛሬው መግለጫ የአፍሪካ ህብረት በደቡብ ሱዳን አዲስ የብሔራዊ አንድነት ሽግግር መንግሥት መመስረቱን በደስታ ተቀብሏል። እርምጃውንም ለሀገሪቱ ሰላም አዎንታዊ እርምጃ ሲል አወድሶታል። በደቡብ ሱዳን የሽግግር አስተዳደር ምስረታው ባለፈው ዓመት በፕሬዚደንት ሳልቫኪርና በቀድሞው አማጺያን መሪ በዶክተር ሪክ ማቻር መካከል የተፈረመው የሰላም ስምምነት አካል ነው። በዚያች ሀገር የተካሄደው የእርስ በርስ ግጭት ለብዙ ሺዎች ሰዎች መሞትና ብዛት ላላቸው ሌሎች ከቤት ንብረት መፈናቀል ምክንያት መሆኑ ይታወቃል። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ኢራስቱስ ሞንቻ ስለዚሁ ሲናገሩ የአህጉሪቱ ከፍተኛ አካላት አዲስ የተመሠረተውን መንግስት ለመርዳት በአሁኑ ወቅት ጁባ ይገኛሉ ብለዋል። አዲሱ የብሔራዊ አንድነት ሽግግር መንግሥት ይመስረት እንጂ ታዲያ አሁንም በአንዳንድ የሀገሪቱ አካባቢዎች ውጥረት አይሎ ይታያል መንግሥት ውጥረቶችን ለማርገብና መፍትሄ ካልተገኘላቸው ሌላ ዙር ሁከት ሊቀሰቅሱ ይችላሉ የተባሉትን ችግሮች ለማስወገድ የተደረሱ ስምምነቶችን ተግባራዊ እንዲያደርግ ደቡብ ሱዳናውያን ለአፍሪካ ህብረት፣ ለምስራቅ አፍሪካ ማህበረሰብና ለዓለም አቀፉ ህብረተሰብ ጥሪ አስተላልፈዋል። በኬንያ ዋና ከተማ በናይሮቢ ትናንት ማታ አንድ ባለ ሰባት ፎቅ የመኖሪያ ሕንጻ በውሃ መጥለቅለቅ ሳቢያ ፈርሶ በትንሹ ሰባት ሰዎች ሲሞቱ ቁጥራቸው ያልታወቁ ሌሎች አሁንም ከህንፃው መውጣት እንዳልቻሉ ተዘግቧል። የእርዳታ ሰራተኞችም ከፍርስራሹ ስር በሕይወት የተረፉ ካሉ ፍለጋ ቀጥለዋል። በባለሥልጣናት መግለጫ መሠረት በዛሬው ዕለት ብቻ ከ120 በላይ ሰዎችን ሕይወት ማትረፍ ተችሏል። ጉዳት የደረሰባቸውም የሕክምና እርዳታ እንዲያገኙ ወደ ሆስፒታል ተወስደዋል። በትላንቱ አደጋ ከሕንፃው አቅራቢያ የሚገኙ ቤቶችም ጉዳት ደርሶባቸዋል ሲል ቀይ መስቀል አስታውቋል። ግዙፉ የመኖሪያ ህንፃ አነስተኛ ገቢ ያላቸው ሰዎች በብዛት በሚኖሩበት ሁሩማ እየተባለ በሚጠራው አካባቢ ይገኛል። በመጨረሻም የሶሪያ መንግሥት ተዋጊ ጀቶችና ሄሊኮፕተሮች ዛሬ አሌፖ ከተማ አቅራቢያ በሚገኙ የሽምቅ ተዋጊ ይዞታዎች ላይ ከሰላሳ ያላነሱ የአየር ድብደባዎችን አካሂደው አምስት ሰዎች ሞተዋል ተባለ። በለንደን የሶሪያ የሰብአዊ መብቶች ቃፊር ሪፖርት መሠረት ካለፈው ሳምንት ጀምሮ በአሌፖ ከተማና አካባቢዋ ላይ በተካሄዱ የመድፍ የሮኬትና የአየር ድብደባዎች 250 የሚጠጉ ሰዎች ተገለዋል። ከእነዚህ አምሳዎቹ የሞቱት በሆስፒታል ውስጥ እንደነበሩ መሆኑንም አስረድቷል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ የሶሪያን ሁኔታ በተመለከተ ለመነጋገር በነገ ዕለት ወደ ጄኔቫ ያመራሉ። ዜናው አበቃ። የዓለም ዜናዎቹን አደመጥን። በ19 በ22 እና በ25 ሜትር ባንድ የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አሁን ቆይታ ከሻለቃ ዳዊት ወልደ ጊዮርጊስ ጋር አፍሪካ ውስብስብ በሆኑ በርካታ ችግሮች ተጠምዳለች። ከነዚህም አንዱና ዋነኛው የጸጥታዋ ጉዳይ ነው ይላል በቅርቡ ደ ዋሃቢ ኢንቬዥን ኦፍ አፍሪካ ወይም የዋሃቢ የአፍሪቃ ወረራ በሚል ርዕስ ጥናት ያቀረቡት ሻለቃ ዳዊት ወልደ ለህዝቧ መሰረታዊ የሆኑ ምግብ፣ ነፃነትና ፍትህን ልታሟላ ያልቻለችው የአፍሪቃ አህጉር ዋሃቢን ተከትለው የሚመጡ አሸባሪ ቡድኖች በእንቅርት ላይ ጆሮ ደግፍ እንደማለት ሆነውባት ነው ይላል የሻለቃ ዳዊት ጥናት ሲያመለክት ዋሃቢን መሰረት ያደረጉ በምስራቅ አፍሪቃ አልሸባብ፣ በምዕራብ ቦኮሃራም እንዲሁም አልቃይዳ በማግረብ አገሮች እስልምናን ከፖለቲካ ስልጣን ጋር በማቆራኘት የሚሰብኩ ነውጠኛ ቡድኖች መሆናቸው ይታወቃል። ስለ ዋሃቢ መሰረታዊ እምነትና ምንጭ እንዲያብራሩ ትዝታ በላቸው ሻለቃ ዳዊት ወልደ ጊዮርጊስን ለቃለ ምልልስ ጋብዛቸዋለች። እንሆ አመሰግናለሁ ሻለቃ ዳዊት ወልደ ጊዮርጊስ እንኳንም ወደ አሜሪካ ድምጽ ራዲዮ በሰላም መጡ። አመሰግናለሁ ትዝታ። እንግዲህ በአሁኑ ወቅት ውሃቢ የሚባለው አክራሪ የሙስልም እምነት በዓለም ላይ በተለይም በአፍሪቃ አህጉር እየተስፋፋ ስለ መሆኑና የአፍሪቃ አህጉርም ደግሞ ባሏት ችግሮች ላይ ይሄ ተጨማሪ እንደሆነ የሚተነትን ጥናት አቅርበዋል። እስቲ እንደ መንደርደሪያ የጥናቱን ጭብጥ ቢያስረዱን። መጀመሪያ አመሰግናለሁ ትዝታ። አዎ፣ እኔ ምሰራው ስራ ባለፉት ጥቂት አመታት ብዙ በአፍሪካ ውስጥ ያለ የሽብርተኝነት እና በድንበር ዘለል ወንጀሎችን በተመሰለ በጠቅላላው ሴኩሪቲን በተመለከተ የአፍሪካ ጉዳይ ነው የምናጠናው እኔ እና ጓደኞቼ እና አንዱ የምናየው ችግር እንደ ጠቀስሽው የእስልምናን ሃይማኖት ምክንያት አድርገው የተሳሳተ ትምህርት እያስተማሩ ህዝቡን ወደ ወንጀል አቅጣጫ እንዲያመራ የሚያደርጉ ብዙ ኃይሎች መኖራቸውን ተገንዝበን በዛ አካባቢ ጥናት እያደረግን ህዝቡን ለማስተማር ሙከራ እናደርጋለን። አንዱ እንግዲህ ያልኩት ውሃቢ ብዝም የሚባለው የእስልምና ሃይማኖት ተከታዮች የበለጠ ያውቁታል። ውሃቢ ብዝም የተባለው በሳኡዲ አረቢያ የተመሰረተው በእስልምና ላይ መሰረት ያደረገ የሃይማኖት ቅርንጫፍ ነው እና እንደምታውቂው፣ ትዝታ ለምሳሌ ኢትዮጵያን ብንወስድ እንኳን ኢትዮጵያ ውስጥ እስልምና ሃይማኖት የገባው የክርስትና ሃይማኖት በገባ በጥቂት ዓመታት በኋላ ነው የገባው። ኢትዮጵያ የእስልምናን ሃይማኖት የተቀበለችው አውሮፓ ብዙ የመካከለኛው ምስራቅ ሀገሮች ከመቀበላቸው በፊት ነው። ቀደም ብሎ የተቀበለው። እና እስልምና ስለ እስልምና ሃይማኖት የኢትዮጵያን እስላሞች ሊያስተምር የሚችል የለም። የእኛ እምነት የክርስትና እምነትና እስልምና ሃይማኖት እምነት ሁለቱ አብሮ ተያይዘው እህትማማቾች፣ ወንድማማቾች ሆኖ አብረው ያደጉ ሃይማኖቶች ናቸው። በሌሎቹም ሀገሮች ያየን እንደሆነ ለምሳሌ ማሊ፣ ሴኔጋል ያየን እንደሆነ በቲምቡክቱ ትልቅ የእስልምና ሃይማኖት አካዴሚክ ነበር፣ የስኮላሮች የሚሰባሰቡበት ቦታ ነበር እና ይሄ ደግሞ ሳውዲ አረቢያ የሚባል ሀገር ከመፈጠሩ በፊት የነበረ የትምህርት ማዕከል ነበር፣ የስልምና ሃይማኖት ትምህርት ማዕከል ነበር። አሁን ይሄ ውሃ ብዝም የሚለው ነገር የተፈጠረው ሳውዲ አረቢያ ሲፈጠር አብሮ የተፈጠረ ነው። ሳውዲ ውሃ ዋሃቢዝም ማለት አብዱል ወሃብ የሚባል አንድ ሼክ ከሳውዲ ቤተሰብ ጋር ተባብረው ነው ይህን ሳውዲ አረቢያ የሚል ሃይማኖት የመሰረቱት። ሻለቃ፣ ወደኋላ ለመልሶት እንደ እዛ ትንታኔ ውስጥ ከመግባታችን በፊት እንግዲህ ለአድማጮቻችንም ግልጽ እንዲሆንላቸው የተለያዩ የእስልምና ሃይማኖት ዘርፎች አሉ። ሱኒ፣ ሳላፊ፣ ሺያ፣ ዋሃቢ የሚሉ አሉና የነዚህን የሃይማኖት ዘርፎች አንድነትና ልዩነት ቢያስረዱን። ዋሀቢ እርግጥ እንዳሉት ከሳውዲ አረቢያ የመነጨ ነው ብለዋል፣ ወደ መጨረሻ የመጣ ነው ብለዋል። ሌሎቹስ የሃይማኖት ዘርፎች? የኢትዮጵያ ሙስሊሞች ለምሳሌ የሱኒ ሃይማኖት ዘርፍ እንደሚከተሉ ነውና የሚታወቀው። ልዩነቱና አንድነቱ ምንድን ነው የነዚህ የሃይማኖት ዘርፎች? ይህን በተመለከተ ከእስልምና ተከታዮች ጓደኞቼ፣ ወዳጆቼ የበለጠ አውቃለሁ ብዬ ሳይሆን ካነበብኩትና ከዚህ ከጥናቱ ጋር በተያያዘ መልክ ከተረዳሁት ያው የሱኒ እና የሽያ የቆየ ልዩነት ስለሆነ እሱን መቀበል ይቻላል፣ መቀበልም አለብን። ምክንያቱም ይሄ ከነቢዩ መሐመድ ዕረፍት በኋላ ወዲያው በተከታታይ የመጡ መከፋፈሎች ናቸው። እነዚህ የቆዩ መከፋፈሎች ስለሆኑ ዛሬም ያው ስር ሰደው ገብተው የሽያ ተከታዮች፣ የሱኒ ተከታዮች አሉ። እነዚህም እስከ ቅርብ ጊዜ ድረስ አብረው ይኖሩ የነበሩ ናቸው ከዛ ከዛ ውጭ ግን እኔ ሳላፊስቶች እና ዋሃቢስቶች አንድ ናቸው። ሙስሊም ብራዘርሁድ በኋላ የተፈጠሩ ናቸው። እነዚህ ሶስቱ የተያያዙ ናቸው። ሙስሊም ብራደርሁድ፣ ሳላፊስቶች፣ ዋሃቢስቶች እነዚህ በቅርቡ የተፈጠሩ የተለየ አስተሳሰብ ያላቸው በተለይ ደግሞ ከፖለቲካ ጋር የተያያዙ ሀይሎች ናቸው። ዋሃቢ እንዴት ነው ከፖለቲካ ጋር የሚያያዘው? እንግዲህ ሳውዲ አረቢያ በተፈጠረበት ጊዜ አብዱል ዋሃብ አንድ እምነት ነበረው፣ ቁርአንን የራሱ ተርጉሞ ከዛ ደግሞ የሳውዲ ቤተሰቦች ነበሩ። ሁለቱ ተባብረው ሳውዲ አረቢያን ሲፈጥሩ ሳውዲ አረቢያ እምነት መከታተል የዋሃቢ የአብዱል ዋሃብ ከሚሉ የመጣ ነው። የዋሃቢ ተከታይ ሲሆን እንግዲህ የፖለቲካው መዋቅር በሳውዲ አረቢያ የተመሰረተው በዋሃቢዝም ላይ፣ በአብዱል ዋሃብ ትምህርት ላይ የተመሰረተ ነው ዋሃቢዝም ከአይሰስ ጋር ያለው ግንኙነት ወይንም አሁን የእስላም ወንድማማች ብለዋል። የእስላም ወንድማማች የሚከተሉት የአይሰስን ነው ወይስ ውሃቢዝምን ነው ወይስ ሳላፊን ነው ወይስ እሱም ደግሞ የእስላም ወንድማማች የሚባለው ሌላ የእምነት ዘርፍ ነው? እንግዲህ እነዚህን ስንመለከት አሁን አልኬዳ ስንመለከት ምንጩ ሳውዲ አረቢያ ነው። ሱኒ ነው፣ መሰረቱ ሱኒ ነው። እንግዲህ የሁሉ ቅርንጫፎች አይሲስም የተፈጠረው ከአልኬዳ የተፈነጠረ ሌላ እምነት ሌላ እምነት ነው። እነዚህ ሁሉም አልኬዳም ብናየው አይሲስም ብናየው ዋናው መሰረታቸው ዋሃቢዝም ነው። መሰረቱ መሰረቱ ዋሃቢዝም ነው። ዋናው ደግሞ እምነት ምንድን ነው? የፖለቲካ ስልጣን መያዝ ያለበት ሃይማኖት ነው የሚል ነገር ነው ያለው ሃይማኖትና የፖለቲካ ስልጣንን አያይዘውታል። እንግዲህ የአሁኑ ዓለም የምንፈልገው የምንከተለው ሃይማኖት የግል ነው፣ ፖለቲካ ደግሞ ሌላ ጉዳይ፣ ሁለቱን መለያየት አለብን ነው። ግን የነሱ ሃይማኖትና ፖለቲካ አብሮ መሆን አለበት ሃይማኖቱ የፖለቲካ ስልጣን መያዝ አለብን። ለዚህ ነው በሳውዲ አረቢያ ንጉሱ ኢማሙ ውሱ ነው፣ የሃይማኖት መሪው ውሱ ነው፣ የፖለቲካ መሪው ውሱ ነው፣ አንድ ተዋህዶ ነው ያለው። ሃይማኖትን ከፖለቲካው መለየት አይቻልም። ያን አይነት መዋቅር፣ ያን አይነት አሰራር በዓለም በሞላ መፈጠር አለበት የሚል ነው። እንግዲህ እነ አይሲስ እነ አልኬዳ የሚከተሉት የተለያየ አመለካከት፣ የተለያየ አሰራር ይኑራቸው እንጂ ስትራቴጂ ይኑራቸው እንጂ መሰረቱ እንደዛ ነው። ይህን የማይቀበል ደግሞ ማንኛውም ሰው እርኩስ ነው፣ ምዕራብም ይሁን ሙስልምም ራሱ ይሁን እርኩስ ነው፣ መገደል አለበት። እንደሱ ዋሃቢስቶች እንደሱ ነው ት ዋሃቢስቶች። አሁን እንግዲህ ብዙዎቹ ዋሃቢስቶች ደግሞ ከዋሃቢም ስንል ደግሞ ሞደረቶች አሉ፣ ትንሽ የተዝናና አሳሰብ ያላቸው አሉ። ግን በመሰረቱ ግን ይህንን ያወገዘ ኢንፊደል ነው ወይም ደግሞ ከሃዲ ነው የሚባለው። እሺ፣ ወደ ኢትዮጵያ ለመልሶት እርሶም በጽሁፎ የሳውዲ አረቢያ ተጽዕኖ እንዳለ በአገሪቱ ጠቅሰዋል። ካሁን በፊትም ዊኪሊክስ ይህንን የእስልምና አክራሪን ተስፋፊነት በሀገሪቱ ውስጥ እየሰረጸ መምጣቱን እንደገለጸ ጠቅሰው በጥናቶ ላይ አስፍረዋል። ይሄንን እንዴት ተጨባጭ ማድረግ ይቻላል? ምክንያቱም ኢትዮጵያ ውስጥ በአንድ በኩል መንግስት አክራሪ ብሎ ወይንም አሸባሪዎች ብሎ ያሰራቸው የሙስሊም ምሁራን ቡድኖች አሉ። ሌሎችም እንደዚሁ አሉ። ምሁራንም ብቻ ሳይሆኑ ተራማኞች አሉ፣ መንግስት የወሰደው እርምጃ ላይ ተቃውሞ ያላቸው እነሱ ደግሞ መንግስት በጉዳያችን ጣልቃ ይገባል። ለምሳሌ በምርጫ በምናካሄድበት ጊዜ ይሳተፋል። ይህንን እና ሌሎች ሌሎችም ቅራኔዎች አሏቸው እና ኢትዮጵያ ውስጥ ያለውን ሁኔታ ያስረዱን እስቲ። ኢትዮጵያ ውስጥ ያለውን ሁኔታ በዝርዝር አላውቀውም። ቦታው ላይ ያሉ ሰዎች የበለጠ ሊገልጹ ትችላሉ። በጠቅላላው ግን አንደኛ እኔም የማምንበት ብዙ ሰዎች የምናምንበት መንግስት እዚህ ውስጥ ጣልቃ መግባት የለበትም ነው። ጣልቃ መግባት የለበትም። ምናልባት በሌላ አገር የፖለቲካ ተጽዕኖ ወይም ደግሞ ሌላ አገር በኢትዮጵያ ውስጥ ኢንፍልትሬት አድርጎ ጠልቆ ገብቶ ፖለቲካውንና እምነቱን የሚያያይዝ አንድ አይነት ስርዓት ካስተማረ ይሄ የፖለቲካ ጉዳይ ነው፣ መንግስት ጣልቃ ሊገባ ይችላል። ነገ ግን በእምነቱ በአመራሩ በአሰራሩ መንግስት ጣልቃ መግባት የለበትም። ይሄ በጠቅላላው የሸኮቹና እንደልክ እንደ ኦርቶዶክስ ሃይማኖት እንደ ክርስትና ሃይማኖት ጣልቃ ሳይገባ በራሳቸው ራሳቸው ማስተዳደር እንዳለባቸው ይሰማኛል። በዚህ ግምት ግን ኢትዮጵያ ውስጥ ያለው ሁኔታ የኢትዮጵያ ሕዝብ መረዳት ያለበት መሐመድ ነቢዩ መሐመድ እ የመጀመሪያውን ሰዎች የራሱን ዘመዶች የራሱን ወገኖች ከእልቂት እንዲከላከሉ ራሳቸው እንዲያድኑ የላከው ኢትዮጵያ ነው ያለው። ኢትዮጵያ ከዛ ጊዜ ጀምሮ እስልምና ሃይማኖት ኢትዮጵያ ውስጥ ነበረ። ክርስትና ሃይማኖትና ኢትዮጵያ ክርስትና ሃይማኖትና የእስልምና ሃይማኖት አብረው የኖሩ ናቸው። ማንም የኢትዮጵያን እስላሞች ትምህርት ሊያስተምራቸው የሚችል የለም። ራሳቸው ስንት ሺህ ዓመት ሙሉ ሲማሩ ሲኖሩ ሲመካከሩና አገር ሲመሩ የቆዩ ናቸው እና ለዚህ ነው አዲስ የሆነ ትምህርት የፖለቲካ ይዘት ያለው የፖለቲካ አጀንዳ የያዘ አዲስ ትምህርት ሲገባ ራሳቸው እስላሞቹ መከላከል አለባቸው። ሌላ አጀንዳ፣ ሌላ ዓላማ ያለው ስለሆነ እስላሞቹ ራሳቸው ናቸው መከላከል ያለባቸው፣ መንግስት አይደለም። ለመግባቱ ምን ማስረጃ አለ? ማስረጃዎች፣ አንዳንድ ማስረጃዎች ያሉት ካነጋገር ነው። እኔ በራሴ ያየሁት ነገር በተለያዩ ማድራሳች ውስጥ ፓኪስታንም ሆነ ሱዳንም ሆነ አንዳንድ ቦታዎች ኢትዮጵያውኖች እዛ ትምህርት ውስጥ እንደሚሳተፉ እና ትምህርታቸውን ተሳትፎው ሲጨርሱ ወደ ኢትዮጵያ ለመመለስ የሚሹ መሆናቸውን ያየኋቸው ሰዎች አሉ። ከዛ ውጭ ግን ኢትዮጵያ ውስጥ አሉ ብዬ መናገር እኔ ያየሁት ነገር የለኝም የሰማሁት ብቻ ነው። የሚጻፈው ነገር ሌሎች ቦታ ላይ ያሉ ሰዎች መመራመር ይችላሉ። ይህንን በሙሉ ቃል እና በሙሉ መናገር አልችልም። ሳኡዲ አረቢያ ከዩናይትድ ስቴትስ ጋር ወዳላት ግንኙነት እንምጣ። ሳውዲ አረቢያ በአንድ በኩል ወዳጅ ሀገር ነች ከዩናይትድ ስቴትስ ጋር። በሌላ በኩል ደግሞ አክራሪዎቹ የሚመነጩት ከዛ ሀገር ነው ይባላል። እንደውም በሰፕተምበር ኢለቨን ወይም መስከረም 11 2011 ዓ ም በአውሮፓ አቆጣጠር አሜሪካ ላይ ጥቃት ካደረሱት 21 ሰዎች 19ኙ የሳውዲ አረቢያ ተወላጆች ናቸው። እንዴት ያገናዝቡታል? ይህንን ግንኙነት ይታወቃል፣ የአክራሪነት ምንጩ እዛ እንደሆነ በሌላ በኩል ደግሞ ወዳጅ ሀገሮች ናቸው እነኝ ሁለት ሀገሮች። በጣም ጥሩ ጥያቄ ነው ይሄ። ሁሉን ፖለቲካ አዋቂዎችን ተመራማሪዎች፣ ሰዎች የሚያስደነግጥ ነገር ነው። ሳውዲ አረቢያ የአልኬዳ ምንጭ ነች። ሳውዲ አረቢያ የወሃቢ ምንጭ ነች። ሳኡዲ አሬቢያ አሁን በመካከለኛው ምስራቅ ያሉ ትግሎች በጠቅላላ የሚካሄዱት ፕሮክሲ በርቀት የምትዋጋ ነች። ሲሪያ የምትዋጋ ነች፣ የመን የምትዋጋ ነች። በተገኘ ቦታ ሁሉ የራሱን የዋሃቢና የዋሃቢን አይዲዮሎጂና የፖለቲካ ስልጣን ለማራደም ሲሉ የማይዋጉበት ቦታ ያላቸውም። አሜሪካን ሀገር ውስጥ እዛ ጽሁፍ ላይ እንደጻፍኩት ሁሉ አሜሪካን ሀገሮች መስጊድ ውስጥ እንኳን በየቦታው የሚያስተምሩት ምንድን ነው? አሜሪካ መጥፋት አለበት። የአሜሪካ የሚያስተምረውን ሁሉ መቀበል የለባችሁም አሜሪካ የመጨረሻው የኩነኒ ሀገር ነች፣ የገሃነም ሳ የሰይጣን ሀገር ነች ብለው ነው የሚጽፉትና የሚናገሩት። ስለዚህ ሳውዲ አሬቢያ የሁሉ በእስልምና ሃይማኖት ውስጥ ለተከሰተው ችግር ሁሉ ምንጭ መሆኗ ይሄ ማንም አይክድም። አሜሪካኖች ያውቃሉ። ፕሬዚዳንት ኦባማ ያውቃል። የማያውቀው ይሄ ድብቅ አይደለም፣ በግልጽ የወጣ ነገር ነው። ግን ይሄ የሆነ እንዴት አድርጎ ነው ሳውዲ አረቢያ እና አሜሪካ እንደዚህ ያለ ዝምድና ያለው ሳውዲ አረቢያ ፕሬዚዳንት ኦባማ ሲሄድ፣ ሳውዲ አረቢያ ሲሄድ፣ በጣል እጅ ነስቶ ልክ እንደ እንትን አድርጎ እጅ ነስቶ ነው የሚቀበለው፣ እና ልክ እንደ ታላቅ ወንድም ነው። እነ ቡሽም ሲሄዱ ተመካክረው በፋርማቸው ላይ ሁሉ ንጉሱን ሁሉን እየጠሩ አብረው አብረው ሁሉ ነገር ሲያቦኩ የኖሩ ናቸው። እና በጠቅላላው ይሄ ሁኔታ የሚመነጨው ከምን ከጥቅም ነው ጥቅም ነው አንደኛ ነዳጅ ነው አንደኛ ነዳጅ ትልቁ ነዳጅ ነው ምክንያቱም እስከ ቅርብ ጊዜ ድረስ አሜሪካ ትልቁ አብዛኛውን ብዙ ፐርሰንተጅ ዘይት የምታመጣው ከሳውዲ አረቢያ ነው አንደኛ እሱ ነው ሁለተኛው ደግሞ ብዙ ሳውዲ አረቢያ ብዙ ሎቢስት አላቸው ገንዘብ እየከፈሉ እዚህ በኮንግሬስ በሴኔት ውስጥ የቀጠሯቸው ሎቢስቶች የሚባሉ ማዕት አሉ። እነዚህ ሁሉ ስራቸው ምንድን ነው? የሳውዲ አረቢያን ጥቅም ማራመድ ነው። ሶስተኛ እዛ ላይ እንዳልኩት እንኳን ወደ አርባ ፐርሰንት የሚሆኑ ከኮንግሬስ ሲወጡ ጡረታ ሲወጡ ሎቢስት የሚሆኑትን ለማን ነው? ለሳውዲ አረቢያና ለመሳሰሉ ሀገሮች ነው። ስለዚህ በዛ ውስጥ ሆነው ሳውዲ አረቢያን የሚቃወሙ ነገር መናገር ማይችሉ መስራት ማይችሉ አፋቸው ታፍኗል። በጥቅም የተገዙ ሰዎችና በጥቅም እንትና ደግሞ ፕሬዚደንቱ ደግሞ የሚያራምደው ሎቢስቶቹ ግፊት የተመሰረተ ስለሆነ ይሄ ነው ሁለቱን ዘመዶች ያደረጋቸው። ግን በቅርቡ የሚታዩ ሁኔታዎች አሁን በቅርቡ አሜሪካን በኦይልም ቢሆን ራሱን የቻለ ለመሆን አዝማሚያ ተይዟል። አሁን ራሳቸውን ሊችሉ ነው። ስለዚህ የሳውዲ አረቢያ አስፈላጊነት ቀስ በቀስ የከሰመ ስለሚሄድ ያ ሁኔታ ይፈታል ተብሎ ይጠበቃል። ነገር ግን ሳውዲ አረቢያ በአሜሪካን ውስጥ ያለው ተጽዕኖ ከባድ ነው። ሁሉም የገንዘብ ጉዳይ ነው። ሻለቃ ዳዊት ወልድ ጊዮርጊስ እንግዲህ መቼም ወደ ማጠቃለያውን እንሄዳለን። ይህንን ጥናታዊ ጽሑፍ ሲያቀርቡ ስለ ሙስሊም አክራሪነት መስፋፋት በዓለም ላይ የሚሰጡትም አስተያየት ይኖራል። ለመገደብም አገሮች ምን ማድረግ እንዳለባቸው፣ ህዝብ ምን ማድረግ እንዳለበት፣ በተለይ ለድህነት የተጋለጡ ወጣቶች ምን ማድረግ እንዳለባቸው ምን መደረግ እንዳለበት ይግለጹልንና እንደመድማለን። መደረግ ያለበት በብዙ አፍሪካ ሀገሮች ብዙ ጊዜ እንደዚህ ያለው ነገሮች ብቅ ሲሉ ኃይል ያበዛሉ። በሀይል አይደለም ይሄ ነገር በሰው ህዝቡን በማስተማር በማሳወቅ በየፖለቲካ ሂደትና የሶሻል ሂደት ውስጥ እንዲገባ በማድረግ እንጂ በማግለል በመዝለፍ አይሆንም ብዙ ቦታ እንደዚህ ያለ ችግር የሚፈጠረው ምንድን ነው ኮንፍሮንቴሽን ወይም ደግሞ መካረር ሀይል መጠቀም ነው በኢትዮጵያም በኩል ሆነ በሌሎችም በኩል ስለዚህ በተቻለ መጠን ይሄን አይነት ሁኔታ በሚታይበት ቦታ ሁሉ በተቻለ መጠን ህዝቡን በማስተማር ለማስተካከል መሞከር አንዱ እሱ ነው። ሌላው በህዝብ መንግስት እና በሃይማኖቶች መካከል ሁል ጊዜ ውይይት መካሄድ አለበት። በሃይማኖት መሪዎች መካከል ሁል ጊዜ ውይይት መካሄድ አለበት። በተቻለ መጠን ሃይማኖትን ሃይማኖት በማመዛዘን የሚሆን ነገር አለም። እምነት ላይ የሚመጣ ነገር ከባድ ነው እና ከባድ ነው። እምነትን በመናገር የሚፈታ ነገር አለም። ሰው በእምነቱ ላይ ሲመጣበት ማናቸውም ነገር ያደርጋል። ስለዚህ ያንን እምነት የማናቸውንም ሰው እምነት ማክበር አስፈላጊ ነገር ነው። ፖለቲካና እምነትን ግን መለያየት በሌላ በኩል ደግሞ አስፈላጊ ነገር ነው። አይ የሚመስለኝ ማስተማር፣ ዘወትር መነጋገር፣ በሃይማኖት መሪዎችን እንጌጅ ማድረግና ማቅረብና ማወያየት መፍትሄ ይገኝለታል ብዬ አስባለሁ። ምናልባት በማህበረሰቦች መካከል አሁን አገራችንን በተመለከተ በክርስትና እምነት ተከታዮች በማንኛውም የክርስትና እምነት ዘርፍ ያሉት የኦርቶዶክስ ወይንም የፕሮቴስታንት ወይንም ካቶሊክ ተከታዮች ከሙስሊም ወንድሞቻቸው ጋራ የጋራ ባህልና የጋራ ግንዛቤ ስላላቸው ስለ ሕይወት ራሱ ምናልባት መወያየትና ወጣቶችን ደግሞ በዛ ዙሪያ ማገናኘት ይጠቅም ይሆናል። በጣም በጣም ትክክል ነው። እንደሱ ማድረግ ያስፈልጋል። አሁን አንዳንድ ቦታ ሲሄድ ለምሳሌ ታንዛኒያ ሲሄድ ብዙ ጊዜ የማየው ምንድን ነው? የታንዛኒያ ህብረተሰብ ሰው አምሳ አምሳ ይሆናል እንግዲህ ፐርሰንተጁ የእስልምና ሃይማኖትና ክርስቲያኑ። ነገር ግን የሚገርም ነው። በአንድ ቤተሰብ ውስጥ እስላም አለ፣ ክርስቲያን አለ። በአንድ ቤት ውስጥ አብረው ይኖራሉ። ኢትዮጵያ እኮ የነበረ ነገር ነው ይሄ ነበረነበረ። ይህንኑ ሊያበላሹብን የመጡትና ይህን የምንከላከለው እ ነው የኑሮ ኑሯችን፣ ይሄ ነበረ ህይወታችን፣ ይሄ ነበረ። ተዋግተን ሞተን ተሰውተን ኢትዮጵያን እዚህ ያቆየነው በእንደዚህ ያለ ህብረት ነበረ። እናንተ ስለ እስልምና ሃይማኖት ወይም ስለ ክርስትና ሃይማኖት ልታስተምሩን አይገባም። የራሳችን ይሆን አሳሰባለን፣ አድገናል፣ እዚህ ደርሰናል። ተውን ማለት ነው። ሻለቃ ዳዊት ወልደ ጊዮርጊስ ስለሰጡኝ ሰፊ ማብራሪያ በጣም አመሰግናለሁ። ወደፊት ደግሞ እንዲሁ መድረክ ከፍተን አድማጮች ቀጥታ ጥያቄ እንዲያቀርቡለት እናደርጋለን። በጥያቄው ለመልስ ዝግጅታቸው በጣም ጊዜ ስትል ክቡራትና ክቡራን አድማጮች በ19፣ በ22ና በ25 ሜትር ባንድ እንዲሁም በናይል ሳት የሚተላለፈው የቅዳሜ ምሽት ፕሮግራም እስከ 4 ሰዓት ድረስ ይቀጥላል። በድጋሚ እንኳን ለብርሃነ ትንሣኤው አደረሳችሁ። ነገ እሁድም በዓሉን የተመለከቱ ልዩ ልዩ ቅንብሮችን አሰናድተናል። አብራችሁ እንድታመሹ ከወዲሁ እንጋብዛችኋለን። አሁን ለሙዚቃ ቃና ዝግጅት መስመሩን ለጽዮን ግርማ ለቅላታለሁ። በእንግሊዝኛ ዘፈኖቿ ከምትታወቀው ቀደም ብሎ በጥቂቱ ካስተዋወቅኳት ከብሩክታዊት ጌታሁን ጋር አብረዋቸው ያመሻሉ። መልካም ቆይታ። ተመልሻችሁ እንደምንሰነበታችሁ የተወደዳችሁና የተከበራችሁ የሙዚቃ ቃና አድማጮች፣ ዋሽንግተን ዲሲ ከሚገኙ የአሜሪካ ድምፅ ሬዲዮ ጣቢያ በምሽቱ ፕሮግራማችን ለፋሲካ በዓል ዋዜማ ዘና የሚያደርጋችሁን የዕለቱን የሙዚቃ ምርጫ ፕሮግራም ወደ እናንተ ለማድረስ ጽዮን ግርማ እዚህ ስቱዲዮ እገኛለሁ። ለዛሬ እንግዲህ እንደተለመደው በእንግሊዝኛ ዘፈን ፕሮግራሙን አልከፈትኩም። ብሩክታይት ጌታሁን ወይም በመድረክ ስሟ ቤቲጂ የዛሬ አመት አካባቢ ካወጣችው ማን ነው ፍጹም ከተሰኘው አልበሟ አስበሃለው የተሰኘውን ዜማን ያስደመጥኳችሁ ብሩክታይት ጌታሁን ቤቲ ጂ በሚለው የመድረክ ስሟ ትታወቃለች። የሁለተኛ ደረጃ ትምህርቷን አዲስ አበባ በሚገኘው ሊሴ ገብረ ማርያም ትምህርት ቤት መማሯ የእንግሊዝኛና የፈረንሳይኛ ቋንቋ ችሎታዋ እንዲዳብረርቷታል። ከአዲስ አበባ ዩኒቨርሲቲ ንግድ ስራ ኮሌጅ በማኔጅመንት የመጀመሪያ ዲግሪዋን አግኝታለች። ሙዚቃን ከጀመረችበት የለጋነት እድሜዋ ጀምሮ በተለያየ መድረክና በባንድ የሙዚቃ ስራዎቻቸውን በሚያቀርቡ የምሽት ክለቦች ውስጥ ታቀርባቸው በነበሩ የእንግሊዝኛ ዘፈን ስራዎቿ ትታወቃለች። የማነው ነው ፍጹም የሙዚቃ አልበም ባለቤት ድምፃዊት ብሩክታይት ጌታሁን ወይም ቤቲ ጂ ይህን ሁሉ ሳወራ መስመር ላይ ያለች ቤቲ በሚገባ አስተዋውቂ ሻለው በሚገባው ኮንሰር በጣም አመሰግናለሁ። እናመሰግናለን እንኳን አደረሰች። ዛሬ እንግዲህ በፋሲካ በዓል ዋዜማ በቅዳሜ ምሽት ከምሽቱ ሶስት ሰዓት ተኩል ላይ እንገኛለን። እኔ ያለሁት ዋሽንግተን ዲሲ ነው። አንቺ ደግሞ አዲስ አበባ ነሽና እስቲ የበዓሉ ዋዜማው ምን ይመስላል ቀንም ያየሽውን ጨምረሽ እስቲ ንገሪኝ። ያው እንግዲህ ብዙ ጊዜ ቅዳሜ ገበያ ነው። ከዛ የሚሄደው ቤተክርስቲያን ይሄዳል። ማታ ደግሞ በቤት ደግሞ ሲኮን ያው ብዙ ጊዜ ዶሮ ወጥ ይሰራል። ምክንያቱም ማታ ሶም ቆም ስለሚፈሰግ፣ ለሱ ዝግጅት ላይ ነን ያለ ነው። ሳምንቱ እንዴት ነው ከተማው ግርግሩ፣ ሽያጩ፣ በጉ ዶሮ? በጣም ደስ ይላል። ያው በቃ ዓመት በዓልን ዓመት በዓል ከሚያደርጉ ነገሮች አንዱ ይሄ ነው። ብዙ ቦታዎች እንደዚህ ሽያጭ ይኖራል፣ ግብይት ምናምን ይኖራል። የፋሲካ በዓል ብዙ ጊዜ ትንሽ እንደውም ቀዝቀዝ ያለው የሚሆነው ምክንያቱም ብዙ ጊዜ ሳምንቱን አይተሽ ከሆነ ህማማት ነው የሚጸለይበት። የበለጠ መንፈሳዊው ነገር የምታስቢበት ወቅት ነው። ግን ያው ለንም ትልቅ በዓለም ስለሆነ ፊታችን የሚጠብቀን ያለው ጎን ለጎን አብሮ ሽያጩ ምኑ ምኑም ያው እንዳለ ነው። አንቺ ግን መስራት ትችያለሽ ዶሮ ወጥ? እንግዲህ ለክፏል። ብዙ ጎበዝ አደለውም፣ ግን ያው ያው እሰራለው። እንግዲህ በዓል ትወጃለሽ? እኔ አሁን በዓል በጣም ነው ደስ የሚለኝ ዘመድ አዝማድ የሚሰባሰብበት የከፋው መጥፎ ስሜት ያለው ሁሉ የዛን ቀን ደስ የሚለው ይመስለኛል እና በዓል ወዳለሁ። አዎ በጣም ነው ወደው በዓል በጣም ነው ወደው ከቤተሰብ ጋር ብሎ ማሳለፍ በጣም ወደው ነገር ነው። እሺ ቤቲ እንግዲህ ማን ነው ፍጹም የሚል አዲስ አልበም አውጥተሻል በቅርቡ። ና እንዴት ነው የአልበሙ ተቀባይነት? ዘፈኖቹ፣ ስልቶቹ እንዴት አይነት ስልት ነው የተጫወጥሽው? የምትታወቂው በእንግሊዝኛ ዜማ ነው። ና ወደ አማርኛ ስትመጪ ምን ምን አይነት ስልት ነው ያካትት ሽው ያው በአጠቃላይ የአልበሜ ስልቱ እንደ ፖፕ ባለ ውስጥ ነገር፣ ፖፕላር አይነት ነገር ውስጥ ነው መካተቱ የሚችለው ምክንያቱም ብዙ ሞደርን የሆኑ ዘፈኖችን የሚመስል ነገር ነው። የውጭውንም እዚህም ደግሞ ያሉትን አንድ ባህላዊ ነገር አድርጌያለሁ። ከዛ ባሻገር ግን ሞር ትንሽ ወደ ውጭኛ ብዙም የእንግሊዝኛ ዘፈን ሰራ ስለነበረ ከዛ ብዙ ያልራቀ ስታይል ያላቸውን ዘፈኖች የሚከተል ነው። የእኔ ሰው እንግዲህ ወይ በእንግሊዝኛ መጀመሪያ ስለለመደኝ ነው መሰለኝ በጣም በቆንጆ ሁኔታ ተቀብሎልኛል። አንድ ባህላዊ ነገርም ማድረጌ የበለጠ ተሰሚነቴን ከፍ እንዲያደርገው ልብቶኛል። በጣም ደስ የሚል መንፈስ ነው ያለው። አሁን አመት ይሆነዋል አልበም ከተለቀቀ። አሁንም ይገርምሻል ጥሩ ተቀባይነት እያገኘ ያለ አልበም ነው እና እኔ በጣም ደስተኛ ነኝ። በእኔ በኩል የዘፈኖችሽ እና የዘፈን አቀራረብሽ አድናቂ ነኝ። ከዚህ አልበም ላይ እንደውም በጣም የወደድኩትን ዘፈን አንዱን ነው በመግቢያዬ ላይ ያጫወትኩት። በዚህኛው አልበምሽ ላይ ግጥም መጽሐፍ ጀምረሻለ በል ቤቴ ወይስ ከዚህ በፊት ግጥም ትጽፍ አንድ አራት ስራዎች ኔ ራሴ ግጥም ክስ ያለው ግጥምና ዜማ ኔ ራሴ ሰርቻለሁ። ሌላውን በአብዛኛው ናቲማን የሰጠኝ አንድ ለ አማሪ ሰጠኛለ አንድ ደግሞ ሲሳይ ጌታቸው የሚባል ልጅ ዚ ኢትዮጵያ የሚኖር ልጅ ይሰጠኛለ። እንደዚህ ናቸው። በአብዛኛው ግን ናቲ ነው ግጥምና ዜማ የሰጠኝ ናቲማን ናትና ይለያያለ። ወደ አልበም ስራዎችሽ ተመልሰን እንመጣለን። ቀደም ብዬ እንደነገርኩሽ እንግዲህ የምንገኝበት ሰዓት የእንግሊዝኛ ወይም የባህር ማዶ ዜማዎችን ወደ አድማጮች የምናደርስበት ሰዓት ነው። አንቺ ደግሞ የእንግሊዝኛ ዘፈን በመዝፈን ትታወቅ ያለሽ። እስቲ አንድ ሙዚቃ ጋብዥን። ንጋብዘው እንግሊዝኛ ለዛሬ ለዚህ ምሽት የቤት ምርጫ ነው ብለን እንጋብዛቸው። I hope I don't run out of time. Cause someone call a referee. Cause I just need one more shot. half forgiveness. I know you know that I made those mistakes. Maybe once or twice. And by once or twice, I mean maybe a couple of hundred times. So let me all let me redeem or redeem on myself tonight. Cause I just need one more shot. It's too late now to say sorry Cause I'm missing more than just you Take every single piece of the blame if you want me to. But you know that there is no innocent one in this game for two. But I'll go, I'll go, and then you go, you go out and spill the truth. But can we both say the words and forget this? Yeah, is it too late now to say sorry? Cause I'm missing more than just your body. ብሩክታይት ጌታ አሁን ቤቲጄ የመረጠችውን ሶሪ የተሰኘውን የጀስቲን ቢበር ዜማን ያዳምጥ ነው። እንግዲህ ቤቲ ሶሪ የቅርብ ጊዜ ዜማ ነው እንደውም የአሜሪካ የደረጃ ሰንጠረዥ ቢልቦርድ ላይ እስካሁን አለ። አንድ ሌላ ቆየት ያለ በጣም ተወጁ ከነበረና መድረክ ላይ ትጫወቻቸው ከነበረ ቆየት ያለ አንድ ዜማ ጋብዥን። ማይክል ጃክሰንን ተወጁ ነበር። የእሱን ስራም ተጫዎች እንደነበር ታውሳለሁ እና እስቲ አንድ ዜማ ጋብዥን ከማይክል ጃክሰን ብዙ ጊዜ መድረክ ላይ ይጫወተው ነበረ፣ ቢት ኢት። የማይክል ጃክሰን ቢት ኢት። ታዲያ ቤቲ እያዜምሽ ቢሆን ምርጫውን የበለጠ ደስ ይለን ነበር። ቤቲ ለግብዣው በጣም እናመሰግናለን። እንደው ለረጅም አመታት እንግሊዝኛ ዘፈን ስትጫወች ቆይተሽ ወደ አማርኛ ስትመጪ አላስቸገርሽም መስራቱ? ብዙ ጊዜ የኢትዮጵያ ቅኝቶችን ስላልሰራሁኝ ብዙ አላስቸገረኝም። ልክ እንግሊዝኛ የነበሩት ዜማ የሚመስሉ ነው አማርኛ የሆኑት። አይተሽ ከሆነ ዜማው በጣም ወደ እንግሊዝኛ ዘፈኖች አካሄድ የሚሄድ ነው፣ ብዙዎቹ የሰራኋት እና ብዙ አላስቸገረኝም ግን ምናልባት አሁን ቅኝት እንደ ባቲ፣ አንቾዬ፣ አምባሰል ምናምን ልስራ ብል ትንሽ እነሱ ላይ ትንሽ ጥረት ትንሽ ፈታኝም የሚሆኑብኝ ይመስለኛል። ምክንያቱም ቅላጤዎቹ ትንሽ ለየት ያሉ ናቸው፣ ከበድ ያሉ ናቸውና ልክ እንደ ፈረንጅኛው አሳምሬ እንደምሰራው ይህ እነዚህም አሳምሬ ለመስራት ትንሽ የሚያስቸግረኝ ይመስለኛል። ለጊዜው ለአልበሙ ግን ምንም አይነት ችግር አላጋጠመኝ። ምክንያቱም ከእንግሊዘኛ ከምሰራቸው ጋር በጣም ተቀራራቢ ነገሮች ስለሆነ ይሰራዋል። ከሰራሹ በኋላ ስታዳምጨው አልበሙን እንደ አድማጭ በጣም የወደድሽው ዜማ የትኛውን ነው? ካል በጣም የወደድኩት ዜማ የዘንባባ ቀለበት የሚለውን ነው። አይዲያው የእኔ ነበረ። ያው በጣም ቆንጆ አይዲያ ነው ብዬ ገምቼ ስለነበረ ናቲ ቆንጆ አድርጎ እንዲትስል ያለን ናቲ ነበረ ገጥሞን የሰጠውት። ዜማውም ደግሞ የተሰራው መጀመሪያ ሙዚቃው ተሰርቶ ነበረ። አፍሪካን አሜሪካኖች ናቸው የሰሩት እና ወን ቪዥን ፕሮዳክሽን ይባላሉ። እነሱ ነበሩ መጀመሪያ ላይ ሙዚቃውን የሰሩት እዛ እሱ ላይ ነበር ዜማው የተሰራው። እና በጣም ደስ የሚል ዜማ መልእክቱም ደግሞ ደስ የሚል በአጠቃላይ በጣም የምወደው አሁንም ደግሞ እስካሁንም ድረስ ሰሞን በጣም ደስ የሚለኝ ዘፈን ነው። ለሀሳቡ መመንጨት የተለየ ምክንያት አለሽ? ያው ብዙ ጊዜ ልጅ ሆነሽ አንድ ልጅነትን ለማስታወስ ነው። ጎን ለጎን ደግሞ ብዙ ጊዜ ልጅ ሆነሽ ያለው ንጹሕ ፍቅር ከፍ ሲል ከእድሜ ጋር አብሮ እንደሚሻክር እና አለ አይደለም። ያው ዘፈኑን ሰምተሹ ከሆነ የዘንባባው ቀለበቴ ይሻለኛል አይነት ነገር ነው ዋናው መልዕክቱ ነው። መጀመሪያው መጀመሪያ ላይ ሀሳቡን ሲመጣልኝ ምንድን ነበረ አልማዙ ቀለበት ይሻለኛል ዘንባባው አይነት ነገር ነበረ ሀሳቡ እንዲሆን ያሰብነው የነበረው። ያው ግን ለግጥም የሚያምር ሆኖ ያገኘን ይህን ስለነበረ በዚህ ጸደቀ፣ እንጂ ያው መልእክቱም ደስ የሚል መልእክት ስለሆነ እንደውም አሁን ወቅቱ ጥሩ ሰዓት ይመስለኛል። ሆሳና ከተከበረ ገና አንድ ሳምንት የሚሆነው ነገ ነው። እስካሁን የዘንባባ ትዝታ ላይ ነን ና የዘንባባ ቀለበት የሚሰራበት ዘንባባ የሚታሰርበት በአለም ስለሆነ ለዛሬ የሙዚቃ ቃናን ህግ መጣሴ ካልቀረ እስቲ የቤቲንግ ግብዣ፣ የዘንባባ ቀለበቴን የተሰኘውን የአማርኛ ዜማ እንጋብዘው።

ማኛው ያንን ዘመን የልጅነት ውበት ሙሽርነት።

እንግዲህ አሁን የእንግሊዝኛ ዘፈኖችን ከነ ግጥማቸው በቀላሉ ማግኘት አያስቸግርም። ምክንያቱም ኢንተርኔት ላይ በጎግል በቀላሉ ማግኘት ይቻላል። እና በፊት ከየት ነበር የምታመጫቸው? እንዴት ነበርስ የምታጠኛቸው? እኔ ብዙ ጊዜ አሁንም የማደርገው ነገር ምንድን ነው? ዘፈኑን እየሰማሁ እራሴ ጽፈዋለሁ። ቶሎ ለማጥናት ምን ይቀለኝ እሱ ስለሆነ ማለት ነው። ድንገት አንዳንዴ ያው ስትዘፍኒ የምትውጫቸው ቃላቶች ይኖራሉ። አንዳንዱ እርግጥ እርግጥ አድርገሽ ላትያቸው ትችያለሽ። እና መስማት ያስቸግረኝን ጉግል ላይ ሰዎች አረገው ና ሊሪክስ ላይ አንብቤ ያስተካክለዋለሁ። ብዙ ጊዜ ዩቱብ ቪዲዮዎች የሚሰሩትን አላየም እያየሁኝ አል በተቻለኝ መጠን እየሰማሁኝ ራሴ በራሴ መጻፍ ነው ደስ የሚለኝ ዜማውን ለማጥናት ይረዳኛል። ግጥሙንም ቶሎ ለመሸንበድ ይቀለኛል። ነበረ ድሮም ማጠ ነው አሁንም እንደዛ ነው ማለት ለምን ያህል አመት የእንግሊዝኛ ዘፈኖችን ዘፈንሽ ለረጅም ጊዜ አንድ አስር አመት ያህል አሁንም ቢሆን ብዙ ጊዜ ክለብ ሲሰራ አንዳንድ መድረኮች ላይ ያው ከቨር ዘፈኖች እጨ ዘፍናለሁ አንድ ወይ ሁለት እንግሊዝኛ ዘፈኖችን እጫወታለሁ አጠቃላይ አንድ አስራ አንድ አመት እስቲ አሁን አንድ ሌላ ሙዚቃ ጋብዥን አድራ ጎብ ላይ ተጅም ሳምንቶ ሚ ሄወዞ When I saw you and her talking, yeah. Something deep down in my soul say cry girl. When I saw you and her walking down, I would rather, and I would rather go a blind boy than to see you walk away, walk away. Something told me it was all You need me, baby. ቤቲ በዚህ በዚህን ያህል ዓመት ቆይታሽ ራሴን በሙያ ያሳድግ ያለሁት ያለሽ ከሆነ ስለ ሙያሽ መሻሻል አስተዋጽኦ አድርግልኛል የምትይው የስራ ጊዜሽ የት ነው? የት ያሳለፍሽው የስራ ጊዜ ነው? በጣም ተሻሽሏል። መጀመሪያ ኤክስፕሬስ በአንድ ጋር ስጀምር ያው ጀማሪን ስለሆንኩ ብዙ ፍርሀት አለ። ድምፅ አወጣጥ ራሱ ብዙ ቴክኒኮች አ የማላቃቸው የነበሩት እና ከእነሱ ጋር ገና ስጀምር ብዙ መሰረታዊ የነበሩ ነገሮች ያስተካከሉኝ አለ። ከዛ ባሻገር ደግሞ ልክ ማህሪ በበስ ጋር ገብቼ ስጫወት የመድረክ አያያዝ ምናምን ምናቲማንም አይ ስለነበረ ሀይሌ ሩስንም አያቸው ስለነበረ ያው እነሱ ከኔ በፊትም ቀድመው ረጅም ዓመት ኤክስፔሪንሱ ስላላቸው መድረክ አያያዝ ላይ በጣም ጎበዝ ነበሩ እና ከነሱ ይሄን ይሄን አይቼ የቀሰምኳቸው ነገሮች አሉ እና በሚበል በፊት ዘምር ከነበርኩት በጣም በጣም ትፋስ እያለሁ ኢትዮጵያ በውስጧ በያዘችው የሙዚቃ ታሪክ በዓለም መድረክ ላይ በተለይ በዘመናዊ ሙዚቃ ትኩረት ሳትስብ ሳትታወቅ ቀርታለችና በቅርቡ እንኳን ስሙ በዓለም መድረክ ፊት ገኑ የወጣው አቤል ተስፋይ ወይም ተ ዊኬንድ ምንም እንኳን የዘርግንዱ ኢትዮጵያዊ ቢሆንም የሚታወቀው ግን በካናዳ ዜግነቱ ነውና አንቺ ደግሞ አሁን የእንግሊዝኛ ስራዎችን ትሰሪ ነበር። አሁን ደግሞ ወደ አማርኛ ዘፈን ፊትሽን አዙረሻለና የኢትዮጵያን ሙዚቃ ወደ አለም አቀፍ መድረክ የማምጣት ሀሳብ አለሽ? ራስሽስ በግልሽ ስራዎችሽን አለም አቀፍ የማድረግ ሀሳብ የለሽም? ሀሳብ አለኝ። እኔ ህይወቴን ሙሉ ማስበውና የምመኘው ዋናው ነገር ምንድን ነው አለም አቀፍ ደረጃ ላይ የኢትዮጵያን ሙዚቃ እኔንም እዛ ደረጃ ማስቀመጥ ነው የምመኘው። ከኢትዮጵያ ሆነች ምን ይከብዳል? አሁን እንግዲህ በብዙ መንገዶች የጥሩ አፖርቲኒቲዎች እየተከፈቱ ነው። ብዙ የውጭ ሀገር ድርጅቶችም ወደ ኢትዮጵያ እየገቡ ስለሆነ ትንሽ በሩ ተከፍቷል ማለት ይቻላል። ከዚህ በፊት ግን የነበረው ትሬንድ የውጭ ሀገርን በጣም እንደ ሩቅ ቦታ አይደለም፣ የማይደረስ ቦታ በቃ በጣም ሩቅ ነው ብሎ አይነት እይታ ነበር የነበረን ምክንያቱም ካለውም ካለውም ሲትዌሽን አንጻር

እነዚህ እነዚህ ነገሮች በሙሉ አሁን የበለጠ በርን ይከፍታሉ ብዬ አስባለሁ፣ በፊት ከነበረው። ለዚህ ያው በጣም በጣም ህልሜ ነው እኔ። አለም አቀፍ ደረጃ ላይ ለመውጣት ያደረግሽው ነገር አለ? እንደሱ ለማድረግ የጀመርሽው ነገር አለ? አዎ፣ ኦሬዲ አሜሪካ በነበረኝ ቆይታዬ አልበም ጀምሬያለሁ ከአፍሪካን አሜሪካኖች ጋር ያልኩሽ። እነዚህ አሁን ለኢትዮጵያ አልበምን የሰሩልኝ ሰዎች መጀመሪያ የተገናኘ ነው። ኢንተርናሽናል አልበም ስንሰራ ነበረ እና ከእነሱ ጋር ይሄን ነገር ጀምሬ በመሀል ነው ይሄ አልበሙ ሊያልቅ የነበረ ስራ እጄ ላይ ስለነበረ ይህንን ልቀቅ እየለቀቅ ነው። ስለዚህ ያው የተጀመሩ አንድ ስምንት ስራዎች ያለቁ አሉ። ስትል እየተነጋገርን ነው እንዴት አድርገን መጨረስ እንደምንችል፣ ምን ማድረግ እንደምንችል፣ እንዴት ፕሮሞት እንደምናደረገው ምናምን። ያው ከባድ ነው ከኢትዮጵያ ሆነሽ እዛ ያለውን ነገር ተጋፍጦ ለመውጣት ትንሽ ከባድ ነው፣ ግን ያው እየተነጋገር ነው፣ እያሰብንበት ነው። ግን ዞሮ ዞሮ ከባድም ቢሆን እየሞከርሽ ነው፣ ስለዚህ አንድ ነገር ላይ ትደርሻለሽ ብለን ተስፋ እናደርጋለን። እስቲ አሁን ደግሞ አንድ ሌላ ሙዚቃ አድማጮቻችንን እንጋብዝና ተመልሰን እንመጣለን። አሁንም ለአንቺ እድሉን ልስጥሽ። እሺ የሴሊን ዲዮን ፑር ክ ቱ ሜሞንኮር የሚል you're right an incredible french artist and it's the biggest song of my french career it's a very passionate song that speaks about loving someone so much it's called pour que tu m'aimes encore እንድትወደኝ ማለት ነው። እንደገና እንድትወደኝ ራሴን ወደ ወርቅ እቀይራለሁ፣ አንተ እንደገና እንድትወደኝ። ያው በፈረንሳይኛ ትርጉሙ የበለጠ ያምራል። ሙሉ ሐሳቡ አጠር አድርገሽ ሐሳቡን ንገሪ። ልብህን ልፈልግ እሄዳለሁ፣ ሩቅ ቦታ ይዘው ብትሄድ የአንተ ዳንስ ዳንሶች ላይ ገብቼ እሳተፋለሁ። መንፈስህን እንፈልግ እሄዳለሁ፣ በበረዶም በእሳቱም ውስጥ ቢሆን Asmat de Ballo, de J'ai compris tous les mots, j'ai viens compris, merci. Un raisonnable et nouveau, c'est ainsi par ici que les choses ont changé. Se Il faut que tu saches, je viens chercher ton cœur, si tu l'entends ailleurs, même si dans tes dents. ዜማ ደስ ይላል። ግጥሙን እንኳን ባታቂው፣ ቋንቋውን ባታቂው፣ ዝም ብለሽ አብረሽ የምታቀነቅኝው ዜማ ነው። ይሄን ዜማ በእንግሊዝኛ ተጫውተዋለች። ኢፍ ዛትስ ዋት ኢት ቴክስ የሚለው የእንግሊዝኛ ዜማዋ መሰለኝ። ግጥሙ አንድ አይነት ነው ትክክል? ተቀራራቢ ተቀራራቢ ነው፣ ግጥሙም ምናምን። በጣም ደስ የሚል ዜማ ነው። ስለ ምርጫሽ በእውነት በጣም እናመሰግናለን። ቤቴ አሁን ምን እየሰራች ነው? አዲስ አበባ አሁን ለጊዜው ኮንሰርቶችን እያሰብኩኝ ነው። አዲስ አበባ ያለውት አልበም ወጥቷል። አሁን የማን ነው ፍጹም ኮንሰርቶች እንዲሰሩ ነው። ከዛ በኋላ ደግሞ እንግዲህ እስኪ እንደ እግዚአብሔር ፈቃድ ወይ ሁለተኛ አልበም ጀምራል እያስብ ያለው። ይሄኛው አልበም አበረታቶሻል ማለት ነው? አዎ ያው ምልሽ ሙዚቀኛ ስቶኝ አርቲስት ስቶኝ ያው ስራችን እንደዚህ ነው። አንዱ አልበም ከወጣ በኋላ ቱር ከተደረገ በኋላ ሌላ አልበም ደግሞ ማከታተሉ በጣም የሚመከር ነገር ነው። ለእኛም ደግሞ ብዙ ጊዜ ፕሮዳክሽን ውስጥ ገብተሽ ክሪኤቲቭ የምትሆኝባቸው ወቅቶች ብዙ ጊዜ ይናፍቃሉ። ከዛ ደግሞ ልክ እሱ ሲያልቅ ደግሞ ወጥተሽ ለሕዝብ ደግሞ አሰምተሽ የነሱን አስተያየት ትቀበይና ወዲያው ያን አስተያየት ደግሞ ተግባር ላይ ማዋል ይኖርብሻል። እዚህ ያው ይህን ይመስላል ሂደቱ። ከቤቲ ጋር ያደረግነው ውይይትና የሙዚቃ ምርጫዋ አላበቃም። ሳምንት ቀሪ ሀሳቧን እና ቀሪ የዘፈን ምርጫዎቿን ይዘን እንመለሳለን። ለመሰነባበቻ ግን ቤቲ፣ ዛሬ የበዓል ዋዜማ ስለሆነ አንድ ዜማ ጋብዥን። ሆሊዴ የማዶና ሆሊዴይ የማዶና በጣም ቆንጆ ምርጫ። እንደውም ይህ ዜማ እዚህ ፊት ለፊቴ የሚገኘው ፋይል ውስጥ ነበረኝ፣ እንዳያሳፍረኝ እንጂ ቤቲ ዜማው ተገኝቷል። የምንጀምረው ግን በአንቺ ድምጽ ነው። የተከበራችሁና የተወደዳችሁ አድማጮች፣ እኔና ቤቲ ለዛሬ ከማዶና ሆሊዴይ ጋር እንተዋችኋለን። ሳምንት ደግሞ አብረን እንመለሳለን። በእኔ በኩል መልካም በዓል ደናደሩ። ቤቲ ግን አንቺን እየጠበቅኩ ነው። አድማጮች አሁን አጫጭሩ የማጠቃለያ ዜናዎችን አሰማለሁ። የኢትዮጵያ መንግሥት የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር በሆኑት በአቶ በቀለ ገርባና በሌሎች ላይ የሽብር ፈጠራ ክስ ለመመስረት መወሰኑ በጥልቅ እንዳሳስበው የዩናይትድ ስቴትስ መንግሥት አስታውቋል። የአፍሪካ ሕብረት በደቡብ ሱዳን አዲስ የብሔራዊ አንድነት ሽግግር መንግሥት መመስረቱን በደስታ ተቀብሏል። እርምጃውንም ለሀገሪቱ ሰላም አዎንታዊ ሲል አወድሶታል። በደቡብ ሱዳን የሽግግር አስተዳደር ምስረታው ባለፈው ዓመት በፕሬዚደንት ሳልቫኪር እና ና በቀድሞው አማጽያን መሪ በዶክተር ሪያክ ማቻር መካከል የተፈረመው የሰላም ስምምነት አካል ነው። በዚያች ሀገር የተካሄደው የእርስ በርስ ግጭት ለብዙ ሺህ ሰዎች መሞትና ብዛት ላላቸው ሌሎች ከቤት ንብረት መፈናቀል ምክንያት መሆኑ ይታወቃል። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ኤራስቱስ ምዌንቻ ስለዚሁ ሲናገሩ የአህጉሪቱ ከፍተኛ አካላት አዲስ የተመሠረተውን መንግሥት ለመርዳት በአሁኑ ወቅት ጁባ ይገኛሉ ብለዋል። አዲሱ ብሔራዊ አንድነት የሽግግር መንግስት የሚመስሉት እንጂ ታዲያ አሁንም በአንዳንድ የሀገሪቱ አካባቢዎች ውጥረት አይሎ ይታያል። ዜናው አበቃ። ክቡራትና ክቡራን አድማጮች ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ ያበቃሉ። ነገ እንደተለመደው ከምሽቱ በሶስት ሰዓት ላይ እንገናኛለን። ያስተናገድኳችሁ ቆንጂት ታዬነኝ ፕሮግራማችንን የመራልን ንጉሱ ታምሬ። በድጋሚ እንኳን አደረሳችሁ። ደናደ